Voice of America. በቅርቡና ከዚያም ቀደም ሲል በሞያ ላይ የተካሄደውን ግድያ እንደዚሁም በቤኒሻንጉል የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የምርመራ ውጤት ተጠያቂነትን ማረጋገጥ ነው ሲል ኮሚሽነሩ ሲሉ ይቅርታ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኛነት ጥያቄዎችም ትክክል አይደሉም ነው የሚሉት ኮሚሽነር አዲሱ። የኮሚሽነሩን መግለጫ የተከታተለው እስክንድር ፍሬው ነው ተከታዩን ልኳል። በቅርቡና ከዚያም ቀደም ሲል በሞያሌ የተካሄደውን ግድያ እንደዚሁም በቤንሻንጉል ጉሙዝ የተከሰተውን የዜጎች መፈናቀል እያጣራ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የምርመራው ውጤት ተጠያቂነትን ማረጋገጥ አለበት ሲሉ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ለመንግስት ይወግናል በሚል የሚነሱ የገለልተኝነት ጥያቄዎችም ትክክል አይደሉም ባይ ናቸው ኮሚሽነሩ። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናውት ዘፉ ስቶሪ የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ለጋዜጠኞች የሰጡት መግለጫ በልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ የሰጡበት ነው። በሞያሌ ከተማና አካባቢው የቀጠለው አለመረጋጋትና የጠፋው የሰው ህይወት ደግሞ ከተነሱ ጥያቄዎች መካከል ይጠቀሳል። ከወራት በፊት የመከላከያ ሰራዊት አባላት በወሰዱት እርምጃ ንጹሐን ዜጎች ተገልለዋል። ሰሞኑን የተፈጠረው ሁኔታም እንደዚሁ ለንጹሐን ዜጎች ህይወት መጥፋት ምክንያት ሆኗል። ስለዚሁ የተጠየቁት ኮሚሽነሩ ጉዳዩ እየተጣራ መሆኑን ሰሞን አብራርተዋል። ጥቃት ተፈጽመዋል እንደተባለው ትክክል ነው። ዜጎችም ተጎድተዋል። መርማሪዎቻችን በአሁኑ ሰዓት ከሳምንት በላይ እዛ ይገኛሉ። ሪፖርታቸውንም ይዘውልን ይመጣሉ። እንግዲህ ምናልባት ከምርመራ ውጤቱ በፊት ይሄ ነው የምለው ባይኖረኝም፣ ነገር ግን የምርመራው ሪፖርት ግን ተጠያቂነት ማረጋገጥ አለበት የሚለው የኮሚሽኑ እምነት ነው። ተጠያቂነት የምንለው የቃላት ጨዋታ አይደለም፣ ወይም ደግሞ ፖለቲካል ዲክሌሬሽን አይደለም፣ የፖለቲካ እወጅ አይደለም። ተጠያቂነት መረጋገጥ ለራሳችን እንደ አገር በሰላም እንድንኖር ፍትሕን ያረጋገጠ ሰላም እንዲኖረን ከማድረግ አኳያ ትልቅ ሚና አለው የሚል ነው በእኛ እንደ ኮሚሽን የሚወሰደው። የኮሚሽኑ መርማሪዎች የሚያጣሩት ቀደም ሲል በመከላከያ ሰራዊት አባላት የተፈጸመውን ግድያ ጭምር መሆኑን ዶክተር አዲሱ በተለይ ለአሜሪካ ድምፅ አስረድተዋል። የኮሚሽኑ መርማሪዎች ሁለቱንም ነው እያጣሩ ያሉት። የአንደኛውን እንግዲህ ድርጊት እያጣራን ባለንበት ሰዓት ላይ ነው፣ ሁለተኛውንም ድርጊት በዚያው ተከታትሎ የተከሰተው። ስለዚህ ሪፖርቶቹ ሁለቱም ተከታትለው እንዲመጡ በአሁኑ ሰዓት መርማሪዎቻችን እዛው ፊልድ ላይ ይገኛሉ። ጨርሶ ሲያመጡልን በቀጥታ ለምክር ቤትን የሚቀርብ ነው ካልሆነ ደግሞ ኮሚሽኑ ይፋው የሆነ መግለጫ ይሰጥበታል። ኮማንድ ፖስቱ ቀደም ሲል በሰጠው መግለጫ ላይ ያንን የፈጸሙ የመከላከያ ሰራዊት አባላት በቁጥጥር ስር መዋላቸውን፣ ትጥቅም መፍታታቸውን፣ ለፍርድም እንደሚቀርቡ ጠቅሶ ነበር። ይህ ከእናንተ ምርመራ ጋር እንዴት ነው የሚታረቀው? እንዴት ነው የምታስታረቁት? ሁለት አካላት መንስኤውን መለየት መቻል አለብን። ድርጊቱ የፈጸሙት መከላከያ ሚኒስትር የራሱ የሆነ እርምጃ ወስደዋል። ያ ጥሩ ነው ግን የዚሁ ድርጊት መሰረታዊ መንስኤ ምን ነበረ? አባባሽ ጉዳዮችስ ምን ነበሩ? የተጣው ሰው የሰብአዊ መብት ጥሰት የትኛው ጥሰት ነው የሚሉ ዘገባ የግድ መሰራት አለበት። ምክንያቱም የኮሚሽኑ ምርመራ በስሜታዊነት፣ ግብታዊነት፣ ሶሻል ሚዲያ ላይ ስለተነገረ አንዱ ሚዲያ ላይ ስላራገበው ወይ ስለተናገረው አይደለም። ትክክለኛ የራሳችን የሆነ የምርመራ ስልትና ዘዴ ስላለን በእሱ ተከትለን ነው ምርመራችንን የምንሰራው እና መሰረታዊ መንስኤውን መለየት መቻል አለብን። የተጣሰውን መብት መለየት መቻል ስላለብን ነው ሙያል ያልን እንጂ ዶክተር አዲሱ ባለፉት ሁለት ዓመታት በነበረው ዩ ቦታዎች የተፈጸሙ የሰብአዊ መብት ጥሰቶችም አሉ። ግድያዎችን ፈጸሙ ጨምሮ ክትትል ስናረግ ቆይተናል፣ ሪፖርቶች አዘጋጅተናል የሚሉ ማብራሪያዎች ሰጥተዋል። ቀደም ሲል በትክክል አንድ ሁለት ሶስት ብለው እንደ አይነት ሰው የተጠያቂ አድርገናል ብላችሁ ምትናገሩታለ? በኮሚሽኑ ለምሳሌ የጌዲዮ ዞን ሙሉ አስተዳደር ተጠያቂ ሆኗል። በአማራ ክልል ላይ አንዳንድ ቦታዎች ላይ ጥቃት የፈጸሙትንም ተጠያቂ ሆነዋል። በኦሮሚያ ክልል ጥቃት የፈጸሙት ፖሊሶች ተጠያቂ እንዲሆኑ ተደርጓል። ይህንን ተጠያቂነትን ከማረጋገጥ አኳያ እየተወሰደ ያለው እርምጃ ኮሚሽኑ በአዎንታዊ መልኩ ይረዳዋል። ነገር ግን ሙሉ በሙሉ ነው ወይ ተጠያቂ የተደረጉት የሚለው ግን የክትትል ሪፖርታችን ያንን አያሳይም። ስለዚህ በሚቀጥለው ክትትል ሪፖርታችን ተጠያቂ እንዲሆኑ ምክረ ሀሳብ ሰጥተናል እና ሆኑን ከሆነ ያንኑ ደግሞ በሚቀጥለው ሪፖርታችን ተመለከቷል፣ ማለት ነው። መቼ የሚቀርብ ነው ይሄ ሪፖርት? ገና እየተጠናቀረ ያለ ነው ወይስ ተአልቆ ያለቀ ሪፖርት አለ? ያላለቀ ሪፖርትም አለን። ምክንያቱም ክትትል ማለት አንድ ጊዜ ተከናውኖ የሚያበቃ አይደለም። በየጊዜው መከናወኑን መከታተል ያስፈልግ። በቤንሻንጉል ጉሙዝ ክልል ነዋሪ በነበሩ የአማራ ክልል ተወላጆች ላይ በተፈጸመው የሰብአዊ መብት ጥሰት በርካቶች ቀያቸውን ለቀው መሄዳቸው ከሰሞኑ ዘገባዎች አንዱ ነው። ቤት ንብረታቸውን ትተው በባህር ዳር ከተማ ተጠልለው የሚገኙት የእነዚህ ተፈናቃዮች ጉዳይ በኮሚሽኑ እየተጣሩ ካሉት መካከል መሆኑን ዶክተር አዲሱ ጠቅሰዋል። በተለያዩ ማረሚያ ቤቶች የሚፈጸሙ ኢሰብአዊ አያያዞችና የማሰቃየት ተግባራትም ለኮሚሽነሩ በጥያቄነት ከተነሱት መካከል ነው። ከዚህ አንጻር በፍርድ ቤት ውሎዎች የቀረቡ አቤቱታዎችና ሌሎች መረጃዎች የአደባባይ ሚስጥር ሆነው ቆይተዋል። በቅርቡ የተለቀቁትን ጨምሮ ታዋቂ የፖለቲካ ሰዎች፣ ጋዜጠኞችና ሌሎች የቀድሞ ታሳሪዎች እነዚህን የማሰቃየት ተግባራት በተለያየ ጊዜ ለመገናኛ ብዙሀን ይፋ አድርገዋል። ኮሚሽኑ እነዚህን መረጃዎች እንዴት እንደሚመለከታቸው ማጣራትም እያካሄደ እንደሆነ ዶክተር አዲሱን ጠይቅ ያለው ተከታዩን የመለሱት ክትትል አንድ ጊዜ ብቻ የሚደረግ ሳይሆን አምና ክትትል ሪፖርት አዘጋጅተናል ዘንድሮም ደሞ የተፈጸመውን እንግዲህ ጨምረን የምናየው ይሆናል። ማለት የመጨረሻ ብዬ ነበር አንድ ቀደም ሲል የቀጥያቄና ምላሽ የሰጡበት ላንሳ። በማረበቹ ቤቶች ውስጥ የነበሩ ታዋቂ ፖለቲከኞች፣ ጋዜጠኞች በተለይ ከኢሰብአዊነት ከሞላበት አያያዝ ጋር በተያያዘ በተለያየ ጊዜ የሚሰጧቸው ሰጣቸው መግለጫዎች አሉ። በሚዲያ ቀርበው የሚናገሯቸው የማሰቃየት ተግባራትን ጨምሮ እነዛን እናንተ በተለያዩ መገናኛ ብዙሃን ስትከታተሉ በትክክል እነዚህ ነገሮች ተፈጽመው አሉ ብላችሁ? እነዚህን አካላት ለማነጋገር የሞከራችሁባቸው አጋጣሚዎች፣ ሰዎችን ተጠያቂ ያደረጋችሁባቸው ሁኔታዎች አሉ ወይ? ዶክተር አዲሱ አሁን ለምሳሌ ባደረግነው የክትትል ሪፖርታችን ላይ ኢሰብአዊ የሆነ አያያዝ ድርጊት የፈጸሙ አካላትን የክትትል ሪፖርታችን ውስጥ አካተናል። ኢሰብአዊ ድርጊት የምንለው በተለያየ መልኩ ይገለጻል፣ ከሚቀርቡ አገልግሎቶችም ጭምር ማለት ነው። የሰብአዊ ድርጊት ደግሞ በሕጋችን የተከለከለ ነው። የእኛ የምርመራና የክትትል ሪፖርትም ተጠያቂነትን ሊያረጋግጥ በሚችል መልኩን አሁን ለሕዝብ ተወካዮች ምክር ቤት ያቀረብ ነው። ምክንያቱም ማንም ከሕግ በላይ አይደለም። ማንኛውም አይነት እስረኛ የተለያየ ስያሜ ይሰጠው ሰብአዊ ክብሩን በያዘ መልኩ ሊያዝ ይገባዋል ነው ያ የሚለው ሕገ መንግስታችን ነው። ያ የሚለው የሰብአዊ መብት ድንጋጌ ሰነዶቻችን ናቸው። ከዚህ ውጭ የተገኘ አካል ግን ተጠያቂ መሆን አለበት የሚል የኮሚሽኑ እምነት ነው። መቼ የሚቀርብ ሪፖርት ነው? አሁን የጠቀሱልኝ ሪፖርት ከዚህ በተለይ ከማሰቃየት ተግባር ጋር ከኢሰብአዊ አያያዝ ጋር በተያያዘ ያሉት ቀኑ ይሄ ነው ማለት አልችልም። ምክንያቱም ምክር ቤት ነው የሚወስ ነው። ምክር ቤቱ ግን ቀኑ ወሱ ነው በሚልክል በሚሰጠን ጊዜ እኛ ዝግጁ ነን፣ እሱንም ለማቅረብ ማለት ነው። እንግዲህ የመጀመሪያው ዙር ሪፖርታችን ወደ ጥር አካባቢ ያልቀዋል። ሁለተኛው ደግሞ ከዛ የጨመርነው ነገር አለ። ወደ የካቲት አካባቢ ያለቃል። ስለዚህ እነዚህ ሪፖርቶች ሁሉንም ወደ ምክር ቤት እናቀርባቸዋለን ማለት ነው። በኢትዮጵያ ሰብአዊ መብት ኮሚሽን ላይ ከሚቀርቡት ወቀሳዎች አንዱ ገለልተኛ አይደለም የሚለው ነው። ለመንግስት ይወግናል በአገሪቱ የሚፈጸሙ የመብት ጥሰቶችንም አያጋልጥም በሚል በቅርቡ በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዘይድ ረአድ አል ሁሴን በጉብኝታቸው ማጠቃለያ ባወጡት መግለጫ ተመሳሳይ ሀሳብ አንጸባርቀዋል። የኢትዮጵያ ሰብአዊ መብት ኮሚሽን ሙሉ በሙሉ ገለልተኛ እንዲሆን የበለጠ ጥረት መደረግ አለበት ነበር ያሉት። ይህንኑ አስተያየት በመጥቀስ ጭምር ስለ ገለልተኝነቱ የጠየኳቸው የዶክተር አዲሱ ምላሽ ተከታዩ ነው። እነዚህ ሁሉ ስራዎች ተጠያቂነትን የሚያስከትል የህግ የበላይነት መረጋገጥን እውን የሚያደርግ ስራ እየሰራ ያለው ገለልተኛ በመሆኑ ነው። ገለልተኛ ባይሆን ኑሮ ተጠያቂ እያደረግናቸው ያለ ነው አካላት እኮ የመንግስት አካላት ናቸው። የጸጥታ አካላት እኮ ናቸው። ተጠያቂ እያደረግናቸው ያለ ነው ገለልተኛ ያልሆነ ተቋም ይህን ላይ ያደርግ ይችላል ወይንም ጥያቄ የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ምላሽ ከሰጡባቸው ጉዳዮች አንዱ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭትና ያንን ተከትሎ የመጣው የዜጎች መፈናቀል ነው። ኮሚሽኑ በጉዳዩ ላይ ያደረገውን ማጣራት ያጠናቀቀው ከወራት በፊት መሆኑን ነው ዶክተር አዲሱ የጠቀሱት። ሪፖርቱ ለህዝብ ተወካዮች ምክር ቤት የተላከውም ከሶስት ወራት በፊት መሆኑን ያመለከቱት ይህንኑ ሪፖርት ለምክር ቤቱ ለማቅረብ የሚያዝላቸውን ቀጠሮና የሚደረግላቸውን ጥሪ እየተጠባበቁ መሆኑንም አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ